አቶ የሸዋስ አሰፋ፣ የሰማያዊ ፓርቲ ሊቀመንበር፣ ወደ ፓርቲው አዲስ ምርጫና ሂደቶች ውስጥ ከመግባታችን በፊት ለመነሻ እንዲያግዘን አቶ የሸዋስ አሰፋ ማን ናቸው? ወደ ፖለቲካው አለም ውስጥስ እንደምን ተስበው ሊገቡ ቻሉ ከሚለው ለምን አንነሳም? አመሰግናለሁ። ታሻውን እንግዲህ ሸዋስ አሰፋ እባላለሁ። በምስራቅ ጎጃም ደብረ ወርቅ ከተማ ነው የተወለድኩት እንደ አብዛኛው ወጣት ፖለቲከኛ በአስራ ዘጠና ሰባት ነው ወደ ፖለቲካ ሙሉ በሙሉ የገባሁት። ከዛ በኋላ እንግዲህ በቅንጅት በተለይ በብዙ የምርጫ እንቅስቃሴዎች ላይ የራሴን አስተዋጽኦ አድርግ ያለው በወቅቱ። ከዛ በኋላ ቅንጅት ሲቀርስ ወደ አንድነት ፓርቲ በመግባት የወጣቶች ጉዳይ ምክትል ሰብሳቢ ኮኜ በአንድነት ውስጥ አገልግል ያለው። ከዛ በኋላ እንግዲህ ከአንድነት ፓርቲ አመራሮች ጋር በነበረን ልዩነት ብዙዎቻችን ወጣቶች የሆንን ከዛ ወጥተን ሰማያዊ ፓርቲን መስርጠን የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ ሆኜ ሳገለግል በሁለት ሺ ስድስት አመተ ምህረት ሀምሌ አንድ ኢህአዴግ ለሁለት ሺ ሰባት በሚያደርገው የምርጫ ዝግጅት ከሌሎች የፓርቲ አመራሮች ጋራ ወደ እስር ቤት አስገብቶኛል። እንግዲህ ከዛ ወጥቼ ነው አሁን ሰማያዊም ለአመራርነት እያገለገልኩ ያለው። በቅርቡ የሰማያዊ ፓርቲ የተለያዩ የፖለቲካ ክፍፍሎች በማካከሉ ታይተው ነበር። በዛም ሳቢያ የቀድሞው ሊቀመንበሩ የነበሩት ኢንጂነር ይልቃል ጌትነት ከኃላፊነታቸው ተነስተዋል። እርስም በሊቀመንበርነት ተመርጠው ተተክተዋል። በአሁን ወቅት ሰማያዊ ፓርቲን እየመሩ ያሉት እርስኖት የተለያዩ አታያዮች በርካታ የሆኑ አመላከቶች ይሰነዝራሉ። በተለያዩ ወገኖች በእናንተም በሰማ ሰማያዊ ፓርቲ አባላትም ጭምር እንደዚሁ ለክፍፍሎሹ መነሻው በምንድን ነበረ? የጉባኤውስ ውሳኔ ከዚህ ላይ ሊደርስ የቻለው በምን መልክ ነው? ክፍፍሉስ ወይም ልዩነቱ ሲፈጠር በመሰረቱ አልነበርኩም፣ ቃሊቲ ነበርኩኝ። በሁለት ሺ ሰባት መጨረሻ አካባቢ ይመስለኛል ጉባኤ ተደረገ። ከዚህ ጉባኤ በፊት የነበረው ማለት ነው። የተነሱ ጉዳዮች አንዱ የገንዘብ ምዝመራ ነበረ በሚል አጣሪ ኮሚቴ ተመድቦ ተጣርቶ ገንዘብ መባከኑ ተረጋግጦ ክስ ተመስርቶ ይልቃልን ጨምሮ አምስት ሰዎች ጥፋተኛ ሆነው ተገኝተው መቀጣታቸውን ከሰነድ መረጋገጥ ስያለው ከዛ በኋላ ነው እንግዲህ ዋናው የችግሩ መንስኤ ግልጽ ያልሆነ አሰራር እና የገንዘብ ምዝበራ ነበር የሚለው ነው። ግልጽ ያልሆነ አሰራርና የገንዘብ ምዝበራ እንደተከሰተ በሪፖርትም ይፋ በሆነ መልክ እንደተቀመጠ ገልጸዋል። ምን ያህል ገንዘብ ነው ሊጠፋ የቻለው? ያስ ሊሆን የቻለው በምን ምክንያት ነው? በፓርቲው የአሰራር ቁጥጥር አለመኖር ወይስ ስልጣንን መከታ በማድረግ ለግል ጥቅም የፓርቲውን ገንዘብ መጠቀም በመቻል በምን መልክ ነው? ምን ያህልስ ገንዘብ ነው ጠፋ የተባለው? እንግዲህ የኦዲትና ምርመራ ኮሚሽን ሪፖርቱ እንደሚያሳየው ከመጀመሪያው ጉባኤ ድረስ ወደ ሶስት ሚሊዮን የሚጠጋ ገንዘብ፣ ግማሹ በትክክል አልወጣም፣ ግማሹ በግል ጥቅም ውሏል በሚልና ምርመራ ኮሚሽኑ አቅርቧል። የመጀመሪያ ስህተት ግን ከዚህ ሪፖርት እንደተረዳሁት የሰማያዊ ፓርቲ የፋይናንስ አሰራር የሚለው ቼክ ላይ የሚፈርመው ሊቀመንበሩ፣ የፋይናንስ ኃላፊው እና የጽፈት ቤት ኃላፊው ሶስቱ ሰዎች ናቸው። ወይም ከሶስቱ በሁለቱ ፊርማ ገንዘብ ሊወጣ ይችላል ይላል። እነሱ ግን እና ይልቃል ሲጠቀሙበት የነበረው ሊቀመንበሩና ምክትሉ ሆነው ነው። አቶ ስለሺና አቶ ይልቃል ማለት ነው። ስለዚህ ከመነሻው አሰራሩን አበላሽተው ነው የጀመሩት። ለቁጥጥር እንዳይመች አድርገው የፋይናንስ ኃላፊውን ማያቅም የጽህፈት ቤት ኃላፊውን ማያቅም ገንዘቦች እንዴት እንደሚወጡና እንደሚገቡ። ከዛ በተጨማሪ በግልስም ገንዘብ ይገባል ይወጣል። የፓርቲው ገንዘብ እስረኞችን ለማገዝ የሚላከው ገንዘብ በሙሉ ትክክል እንደማይመጣ ነው። እንግዲህ አጣሪ ኮሚሽኑ ከመቶ ሰላሳ ገጽ በላይ ሰነዶቹን ሁሉ አያይዞ አጣርቶ ለስነ ስርዓት ኮሚቴ ያቀረበው ማለት ነው። ስለዚህ የነገሩ መነሻ እንደው ለማድረስ በስ ቢሞከርም በተለይ ይልቃል በኩል የገንዘብ ምዝበራ ነው እና ሌላ የአይዲኦሎጂ ልዩነት ወይም የፕሮግራም ልዩነት ምናምን የለም። ነገር ግን ይሄ በቁጥር የተቀመጠ በፍጹም ሊታለፍ አይቻል ያጠፉት ሰዎች አጥፍተና ይቅርታ ሲሉ ብቻ ሊታረም የሚችል ስህተት ስለሆነ ነው እንግዲህ ወደ ጉባኤ የተደረሰው። ይህኛው ጉባኤ እንግዲህ ከዚህ የገንዘብ ምዝመራ በኋላ ብዙ የስራ አስፈጻሚ አባላት ከይልቃል አጠገብ ሸሹ፣ አራት ብቻ ቀሩ። በዛ መሀል ስራ መስራት አልተቻለም። ስራው ቆመ፣ ቢሮ ተዘጋ። እኔ ከቃሊቲ ስወጣ ቢሮ ዝግ ነበረ። ወደ እስር ቤት ስገባ ስድስት ቢሮ በክፍለ ሀገር ነበር፣ አዲስ አበባ ውስጥ አንድ ቢሮ፣ ባጠቃላይ ሰባት ቢሮ ነበር። ስፈታ ግን የነበረው ቢሮ አንድ ብቻ ነው እሱም ከስድስት ወር በላይ ኪራይ ያልተከፈለ ቢሮ ነው ያገኘሁት እና እንደ ወጣሁ ያደረግኩት ነገር ምንድን ነው በስራ አስፈጻሚ በኩል ያለውንም በኦዲትና ምርመራ በኩል ያለውንም አመራር አቀራርቤ ለማነጋገር ሞክሬያለሁ። በወቅቱ የተወሰነበት ምንድን ነው ገንዘቡን ክሊር ያድርግ የወጡ ገንዘቦችን ያስረዳ የጠፉ ገንዘቦችን ይመልስ እኛም ክሳችንም ኮምፕሮማይዝ እናድርግ የሚል ነበረ ነገር ግን በዚህ መሀል ተነስቶ ወደ ሌላ ሀገር ሄደ። እንትኑ ሳይስተካከል የጠፉት ገንዘብ ክሊሪንግ የሆነበት ሁኔታ በግልጽ የሚነገርበት መድረክ እያዘጋጀን እያለ ተነስቶ ሄደ። ከዛ በኋላ እንግዲህ መልሶ ወደ ቦታው ማድረግ አልተቻለም። ስራ ቆመ። ስለዚህ የብሔራዊ ምክር ቤቱ ተሰብስቦ ይህ ስራ አስፈጻሚ ሊሰራ አይችልም ብሎ ያለበት የምርጫ ቦርድ ተወካይ ባለበት የተደረገ ነው። ህጋዊ ነው። አክቹዋሊ በመጨረሻ ህጋዊነቱ ተረጋግጦ እየሰራ ያለ አመራር ነው ያለው አሁን እንደሚያውቁት። ሰው ወደ ስልጣን ከመጡ በኋላ በምርጫ ቦርድም እውቅና ከተሰጠ በኋላ ለሰማያዊ ፓርቲ በሌሎች ተቀናቃኝ ወገኖች ዘንድ የሚነገረው ለአቶ የሽዋስ እውቅና የተሰጠው እሳቸው ምናልባትም ከኢህአዴግ ጋራ ግንኙነት ስላላቸው ነው የሚሉ ነገሮች ይነገራሉ። ይህንንም ሰምተውታል፣ ያውቃሉ። ለእነዚህ ወገኖች በእርሶ በኩል ያለው ምላሽ ምንድን ነው? ከዚህ አባባል ላይስ እንዲደርሱ ያደረጓቸው ነገሮች ምንድን ናቸው? እኔ መቼም አግናለሁ ካሳሁ ልክ ነው ኢህአዴግ እንኳን ይባል የለም። አክቹዋሊ ህወሀት መሰሪ ነው። ትክክል ነው ፓርቲዎች ሳቢዋ የጽፈት ቤትና አስተዳደር የሚባል ተቋም አለ። አቶ እንዳሻው ምሻው አለ አሁንም እየሰራ ነው። የድጋፍ ማህበር አለ የነበሩ ሰዎችን የሚያጸድቀው ይኸው ምርጫ ቦርድ ነው። የምርጫ ቦርድ ደካማ ነው፣ ለጭበርባሪ ነው፣ ለኢህአዲግ ነው የሚሰራው። ይሄ ትክክል ነው። ሆኖም ወደዛ እንኳን እንዳይሄድ ብለን ከመድረክ ሰዎች፣ ከመኢአድ ሰዎች፣ ከቀድሞ አንድነት ሰዎች ብዙ ታዛቢዎችን አምጥተን የአገር ሽማግሌዎችን ሁሉ አምጥተናል። ጉባኤውን እንዲታዘቡ በእለቱ እንዲገኝ ከሰባት ሰው በላይ ደውሉለታል። እሱ እንዲገኝ በእለቱ የመጡትም እሱ የላካቸው ልጆች ወጣቶች ናቸው። እንግዲህ ትንሽ ያልበሰሉ ናቸው። እነሱም ወደ አስራ ሶስት ሰዎች መጥተው ነበር። ቁጭ በሉና ተሳተፉ፣ በሂደቱ ቅሬታ ካላቸው አቅርቡ። አይደረግም ነው የሚሉት እንደዚህ ብሎ ደግሞ የወያኔ ጠመንጃ ያልፈራ አባል ከክፍለ ሀገርም ከአዲስ አበባ የመጣ እንዴት እናንተን ፈርቶ ሊያቆም ይችላል? ተሳተፈ ባቸው ተሳተፉ፣ ያለዛ ተረብሽ መጡ ብሎ ነው ያባረራቸው። ስለዚህ አዲስ አይደለም የፍረጃ ፖለቲካ። ቀድሞው የሰማያዊ ፓርቲ ሊቀመንበር በሰማያዊ ፓርቲ ውስጥ ያላቸው ሚና ምንድን ነው አሁንም አባል ናቸው በአባልነት ደረጃ ወይስ ከፓርቲው ተከልተዋል እንዳልኩ ሌላ ጥፋት የለም የሚንችለውን በፓርቲው በፓርቲ ውስጥ አስተዋጽኦ አድርጓል ለሀገርም አስተዋጽኦ አድርጓል አንድ ችግር ሊባል የሚችለው ይኸው ገንዘቡ ነው ለፓርቲውም እስረኞችን መቶ የነበረ ገንዘብ ይህ ጥርት ያለ በቁጥር የተቀመጠ ታሪኩም ሆኖ የሚቀመጥ ነው ለሁልጊዜ ነው ሌላው ይሄ ራስን ብቻ ከፍ ከፍ ማድረግ ሌሎችን መጥፋት፣ እዚህ ፓርቲ ውስጥ በጣም ብዙ ወጣት ነው ያለው። በሱ የአቅም ደረጃ ያለ ቢያንስ ሀያ ሰው አለ እዚህ ፓርቲ ውስጥ ቢያንስ ይልቃል እኩል ወይም የተሻለ ሊሆን የሚችል ሀያ ሰው አለ። እና እነዚህ እነዚህ ጥፋቶች አሉ። ዞሮ ዞሮ ይሄኛው ሰብጀክቲቭ ነው ችግር አይደለም። በቁጥር የተቀመጠውን ገንዘብ ግን ለፓርቲው ገቢ እስካላደረገ ድረስ ወይም እስካላስረዳ ድረስ የዚህ ፓርቲ አባል ሊሆን አይችልም በሚል ነው የተወሰነ ወደ ቀልቡ ይመለስ እንደሆን በሚል ይህንን ሴትል ማድረግ ከቻለ ምን ጊዜም በሩ ክፍት ነው። እንዳልኩ አብረን ብዙ ብዙ አሳልፈናል። ይህም ያህል የምንጨካከንም ሰዎች አልነበርንም። ምን ያህል ገንዘብ ነው እንዲመለስ የሚጠብቁት? ምን ያህል ገንዘብ ነው በሳቸው በኩል ተመዝብሯል መመለስ አለበት ብላችሁ የምጠብቁት? የፓርቲው ገንዘብ በሁለት አይነት ነው። ካሳሁን ሶስት ሚሊዮን ብር ሆኖ ሰነድ እንዲቀርብላቸው የሚገባ ደጋፊ የላቸውም ተብሎ የተቀመጡ አሉ። ራስ ሂደት ለግል ጥቅም ውሏል ተብሎ ደግሞ የተያዘ አለ። ስለዚህ የእሱን ማስረዳትና ሰነዶቹን ማምጣት ይወስናል። ለራስ ጥቅም ውሏል ተብሎ የተወሰነውን ገንዘብ ቁጥር ለማውጣት እሱ የሚያመጣቸው ሰነዶች ወሳኝነት አላቸው። አሁን እሱ አይመጣም፣ በውጪ በፌስቡክ በሬዲዮ በምናምን ነው የሚለው እንጂ ቀርቦ ይሄ ይሄ ይሄ በዚህ ነው የዚህ ሰነድ ድጋፊ ሰነድ ይሄ ነው ብሎ የፋይናንስ ኃላፊውም አለ አክቹዋሊ አተወረተው የሚባለው ይሄ ነው ብሎ አያስረዳም፣ እንዳልኩ ነው ጠንካራ ታጋዎችን በገንዘብ ልትተምናቸው አትችልም። ከቤትና ምርመራ ኮሚሽኑም ራሱ ሪኮንሲደር የሚያደርግበት እድልም ሊኖር ይችላል። እንዳልኩ ግን ወጥቶ መናገር የፓርቲውንም የአመራሩንም የተቋማቱንም ስም ማጥፋት እንጂ ወደ ፓርቲው መጥቶ በውስጥ አሰራር የማስረዳት ስነ ስርአት ይጎላቸዋል። እና አጠቃላይ ገንዘቡ ያ ሆኖን፣ ነገር ግን በእነሱ በሚያስረዱት ሁኔታ ሊስተካከል የሚችል ነው ማለት ነው። ቋንቋ ውሳኔ እንዳለ ሆኖ በተለይ በእኔ በኩል በማንኛውም ሰዓት ሲመጡና ብንነጋገር በተለይ የገንዘቡን ነገር ክሊር ቢያደርጉም ችግር የለም፣ በማንኛውም ሰዓት ማለት ነው። የድርጅቱ መሪ የእርሶ ነት። ከዚህ በኋላስ ቀደም ከነበረው አመራር አሁን ያለው የእርሶ አመራር ሰማያዊ ፓርቲን ካለበት ወዴት እንዲያመራ ነው የሚሹት? ዋነኛ የሚሏቸው ትልሞቻችሁ ምንድን ናቸው? እስከሚቀጥለው የምርጫ ጊዜ ድረስ። በመሰረቱ ከዚህ በፊት የነበረው አመራር ፓርቲውን በማስተዋወቅ ትልቅ ስራ ሰርቷል አዲስ ፓርቲ ቢሆንም ገና አምስት አመቱ ቢሆንም ከመሰረት ነው ከታህሳስ ሀያ ሁለት ሁለት ሺህ አራት ጀምሮ እንግዲህ ባለፈው ታህሳስ ሀያ ሁለት ሁለት ሺህ ዘጠኝ አምስተኛ አመቱን አክብረናል በዚህ አምስት አመት ውስጥ ብዙ ነገር ሰርቷል የቀድሞ ማመራር ሳላመሰግን አላልፍም። እኛም ውስጥ ያሉ የተወሰኑትም በዚህ አሁን ባልከው ምክንያት ከእኛ ትንሽ ርቀዋል ብዙ ብዙ ሰርተዋል ነገር ግን አዲስ ናቸው የሚባሉ አይደለም በየጊዜው ግን በአይዲዮሎጂ ወይም በፕሮግራም ልዩነት ከሌለን ፓርቲዎች ጋር አብረን መስራት አለብን። እንግሊዝና አሜሪካ ሀገር ሁለት ፓርቲ ሶስት ፓርቲ የሚኖረው ሁለት ሶስት ሀሳብ ስላለ ብቻ አይደለም፣ ስለሚያጠጋጉ ስለሚያቀራረቡ ነው። ያ ደግሞ በተለይ በምርጫ ስርአት እንቀይራለን ለሚሉ ወገኖች በጣም ወሳኝ ነው። ምክንያቱም ከሁለት ፓርቲ ከመምረጥ እና ከሀያ ፓርቲ ከመምረጥ ምንም ልታገናኘው አትችልም። ለህዝብ ሁለት ፓርቲ ሲሆን በጣም በቀላሉ ለምሳሌ በዘጠና ሰባት ቅንጅት፣ ህብረት እና ኢህአዴግ ነበሩ። በጣም ቀላል ምርጫ ነበርና፣ አያስኬድም ሀያ ሰላሳ ፓርቲ ሆኖ ለመስራት። ሌሎቹ ዝም ብለው በለውሸት የተፈጠሩት በራሳቸው ይጠፋሉ። ነገር ግን እንሰራለን ብለን ለህዝብ የምናስመን ብለን የተቋቋሙ ፓርቲዎች ግን እንደ አይዲዮሎጂያችን እንደ ፕሮግራማችን መቀራረብ አለብን በሚል በትኩረት በስራ አስፈጻሚ ደረጃ እየተሰራ ነው። ከቀድሞ አንድነት አባላት ጋር ከመያያድ አባላት ጋር ጥሩ ግንኙነት አለን። እሱን ስብስብ እናደርገዋለን። አንድ ትልቅ ፓርቲ ኢህአዴግን ሊገዳደር የሚችል ፓርቲ ኢህአዴግን ሊገፋ የሚችል ፓርቲ ለመፍጠር ወደዛ ለማሳደግ እንሞክራለን ብለናል። እሱም በትኩረት እየሰራ ነው ያለ ነው። በተረፈ ህዝቡን ለማንቀሳቀስ ህዝቡን ለማነቃነቅ ህዝቡ ለመብቱ እንዲነሳ ለማድረግ የጀመራቸው ስራዎች አሉ። ህዝቡ በአዳራሽ ስብሰባዎች እንዲገኝ፣ በአደባባይ ስብሰባዎች እንዲገኝ፣ ሰልፎች ላይ እንዲገኝ፣ መብቱ እንዲጠይቅ ከዚህ በፊት በአምስት ዓመት ውስጥ ይሰራቸው የነበሩ ስራዎች አሉም። ተንቀሳቀሻ ሰርች ያለው አብሬ ኮንደሩ ሄጅ የነበረ የኢትዮ ሱዳን ድንበር ተቆርሶ ተሰጥቷል በሚል በወጣ ሪፖርት ተነስተን ከውጭ ሀገር ጋዜጦች ላይ ነው ያገኘነው። በሴም ሐዋሳም ባህር ዳርም የነበሩ እንቅስቃሴዎች አሉ። እነዚህም ህዝቡ መብቱን እንዲጠይቅ የሚያደርጉ እንቅስቃሴዎች ላይ በትኩረት እንሰራለን የሚል ነው። ካሳሁን ሌላው በቅርቡ ኢትዮጵያ መንግስት በኩል ከተቃዋሚ ፖለቲካ ፓርቲዎችና ድርጅቶች ጋር ውይይት ወይም ብሔራዊ መግባባት በሚል ሳቤ ቁጭ ብለን ለመናገር ፈቃደኛችንን በሚል እስካሁን ድረስ ወደ አራት ዙር ውይይት አድርጋችኋል። ከዛ ውስጥም አንዱ ሰማያዊ ፓርቲ ነው። የዚህ የውይይት ዋነኛ ዓላማው ምንድን ነው? ቅድሚያ መንግስት ከዚህ እሳቤ ላይ እንዲደርስ ግድ ያሰኙት ወይም ምክንያቱም ይሄንን እንደ አንድ መፍትሄ እንዲወስድ አማራጭ ሁኔታ አድርጎ እንዲያስብ ያደረጉት ምክንያቶች ምንድናቸው? የእናንተስ ወደዛ ውስጥ መግባት ለአገሪቱ ዲሞክራሲያዊ ተቋሞችን ለማስፋትም ሆነ የተሻለው አማራጭ ብልሃቶችን ለመፈለግ ይህ የእናንተ ውይይት ሰማያዊ ፓርቲን ጨምሮ የሚያስገኘው ፋይዳ ምን ይሆናል? እስካሁን በተካሄዱት ውስጥ አራት ውይይቶች ከምን ደረጃ ደርሳችኋል? ይሄ እንግዲህ በጣም አሁን የወቅቱን ትኩረት የሳበ አጀንዳ ነው። በመሰረቱ ኢህአዴግስ ለውይይት ተነሳሽነት ወስዶ አልጠራም። ይሄንም በጣም ብዙ ጊዜ ብየዋለሁ፣ እዛም እነሱ ላይ ተናግሬዋለሁ። ሁለት ሺ ሰባት ምርጫ በመቶ በመቶ አሸነፍ ያለው ያለው ህሀት ኢህአዴግ በስድስት ወሩ በኦሮሚያ ክልል ውስጥ በአንድ አመት ባልሞላ ጊዜ ውስጥ በአማራ ክልል ውስጥ ከፍተኛ ተቃውሞ ተነሳበት፣ አልመረጥኩም የሚል የህዝብ ድምፅ መጣ ማለት የመግዛት የማስተዳደር ትኑ ተነሳ። የመተማመኛ ድምፅ ነፈገው ህዝቡ ብዬ ነው ማስበው። ሆነ ከዛ በኋላ የተነሱትን ነገሮች ሁላችንም እናውቃለን። የጠፋውንም ህይወት የወደመውንም ንብረት በመንግስት ነኝ ብሎ በተቀመጠው መሀል ላይ የነበረውን መንገድ አገድ አይተናል። ከዛ በኋላ ለሀገር የሚያስቡ ሰዎች ከውጭ ሀገር አገር ውስጥም ተነስተው ከፓርቲ ሰማያዊ ፓርቲ መኢአድን፣ መድረክን ከመንግስት ደግሞ የኢህአዴግ ከፍተኛ ባለስልጣናትን ለድርድር ተቀመጡ ብለው በጽሁፍም ሰጥተውናል። በቃልም ቢሮአችን ድረስ መጥተው አነጋግረውናል። እንግዲህ ራሱ ኢህአዴግ ተነሳስነትን ወስዶ እንደጠራ ተደርጎ የሚወሰደው ነገር ትክክል አይደለም። መነሻው የእነዚህ ሰዎች ነው። የሚገርምህ እነዚህ ሰዎች እንዲያውም ለህዳር አስራ ስድስት ሁለት ሺህ ዘጠኝ ይመስለኛል ለአፍሪካ ህብረት አዳራሽ የመጀመሪያውን ውይይት ለማድረግ ቀጠሮ ሁሉ ይዘው ነበር። ነገር ግን ኢህአዴግ እነዚህን ገፍቶ እዚህ ያሉትንም አድፈው ቁጭ እንዲሉ አደረጋቸው። ከውጭ ሀገር የመጡትንም ተስፋ ቆርጠው ተመልሰው እንዲሄዱ አደረጋቸው። በነሀሴ ሁለት ሺ ስምንት ነው የመጡ ከውጭ የመጡ ሰዎች ዳር መጨረሻ አካባቢ ተስፋ ቆርጠው ሄዱ። ስለዚህ የነሱ ነው ኢኒሽያቲቭ የመንግስት አይደለም ወይም የገዢው ፓርቲ አይደለም። ከዛ ቀጥሎ እንግዲህ እሱ ሲጠራ ሀያ አንድ ሀገር አቀፍ ፓርቲዎችን ብሎ በራሱ በሀያ ሁለት ብሎ ጠራ። በሰላማዊ ትግል ውስጥ ያለ ፓርቲ እንደመሆኑ መጠን ንግግር ድርድር መግፋት አይችልም በሚል በስራ ስልጣን ተወያይተን ሰዎች ወክለላት። ከዚያ በኋላ እንግዲህ የመጀመሪያ የነበረው ለድርድር ተዘጋጆች ይቻለሁ እና ለድርድር የሚሆን ቅድመ ዝግጅት እናድርግ፣ ሞዳሊቲዎቹን እናጽድቅ። በአራት ነገሮች ላይ የምንነጋገር አደራዳሪ ማን ይሁን፣ ታዛቢዎች እነ ማን ይሁኑ፣ የሚዲያ አጠቃቀም ስርዓታችን እንዴት ይሁን እና የአጀንዳ አቀራረጥና ሌሎች ስነስርዓቶች ምን ይምሰሉ በሚል አራት አጀንዳዎች አራት ነጥቦች ላይ የፓርቲያችሁን አቋም በጽሁፍ ይዛችሁ ቅረቡ ተባል ያድን በጽሁፍ አቀረብ። ከዛ በኋላ ነው እንግዲህ የኢህአዴግ እጅ እየረዘመ እነዚህን ጥያቄዎች ከአራት ወደ አስራ ሁለት እያደረገ ዓላማችን ምንድን ነው? ድርድር ነው ወይ ክርክር ነው ወይ ውይይት ነው ወይ ቦታው የት ይሁን የሚሉ ሌሎች ነገሮች እየጨማመረ ጊዜው እንዲረዝም ና ሰው ተስፋ አድርጎ የነበረው ፓርቲዎችን እኛም ትንሽ ለውጥ ይኖረ ይሆናል በዘጠና ሰባት ድርድር ተደርጓል። በሁለት ሺ ሁለት ድርድር ተደርጓል። ነገር ግን ምንም ፋይዳ ያመጣው ነገር የለም። በነገራችን ላይ እንደ ፓርቲ አቆመ ያዝ ነው። ይህ ድርድር ለህዝብ ትግል የመጣ ነው። ስለዚህ ለህዝብ እና ለህዝብ ጥቅም ብቻ ነው አነጋገር ያለብን። ለፓርቲም ሆነ ለሌላ ለግለሰብ ግን መዋል የለበትም የሚል አቋም ይዘን ነበር የገባ ነው። ነገር ግን ከጊዜ ወደ ጊዜ ከለመደ ማጭበርበሩን እየጨመረበት ጊዜ እየረዘመ በሁለት ቀን ሊያልቅ የሚገባው አስር ገጽ የማይሞላ ወረቀት ሁለት ወር ሊወስድ አድርጓል። ያልኩ አንደኛው የሰላማዊ ትግል ውስጥ ያለ ፓርቲ እንደመሆኑ ድርድር ደግሞ በየትኛውም ጊዜ ቢመጣ መግፋት ስለሌለበት እንደ ፓርቲ፣ ሁለተኛ የህዝቡን ቁጣ ይቶ ትንሽ ተምሮ እንደሆነ ያህደግ በሚል ነበር የገባ ነው። ነገር ግን አሁን ብዙ ተስፋ የሚሰጥ አይደለም። ለድርድር ብሎ ጠርጦ ውይይትም ክርክርም ይኖራል ይላል። ሀያ ሁለት ፓርቲዎችን ጠርቶ ስንት ሆነን እንነጋገር ይላል። የጭቅጭቅ መድረክ ነው ያደረገው እና እንደ ሰማያዊ ፓርቲ እናየዋለን። መጨረሻ አሁን ቅዳሜ ያለ የመጨረሻ በዚህ በመዳሊት ላይ ገና ወደ ድርድር ያልተገባ ወደ ድርድር ከምንገባ ከሆነ የምናስቀምጣቸው ነጥቦች ይኖሩናል። አስቀድመን የምናነሳቸውም ትልልቅ ሀገራዊ አጀንዳዎች ይኖሩናል። ምንድን ነው እናንተ ይዛችሁት የገባችሁት ባለፉት አራት ውይይት ጊዜያቶች ውስጥ ቀረቧቸዋቸው በጽሁፍ ምንድን ናቸው? ለወደፊቱስ ዋነኛ መደራደሪያ አቋሞቻችን ናቸው ወይም ለሀገር አማራጭ መፍትሔ ናቸው የምትሏቸው አጀንዳዎቻችሁ ምንድን ናቸው? በሰማያዊ ፓርቲ በኩል ባለፈው በጽሁፍ ያስገባ ነው እንዳልኩ ድርድሩ ከመጀመሩ በፊት ድርድሩ እንዴት ይሄድ፣ ለምሳሌ አጀንዳ እንዴት ይቀርባል፣ እንዴት ተወስኖ ተግባራዊ ይሆናል እስከሚለው ድረስ የሚያሳይ ድርድሩ የሚሄድበትን ፕሮሲጀር ሞዳሊቲዎችን ነው ያስገባ ነው። ለምሳሌ እንደ ሰማያዊ ሌሎቹንም ፓርቲዎች አስተባብረን ያቀረብናቸው ናቸው ሀሳቦች አደራዳሪዎቹ ነጻና ገለልተኛ መሆን አለባቸው፣ በትምህርት ዝግጅታቸው ብቁ የሆኑ ሰዎች መሆን አለባቸው ብለን የሰዎችን ስም ዝርዝር ሁሉ ጠቅሰን ከሌ ቢሆን ከሌ ቢሆን ብለን አደራዳሪዎችን አቅርበናል። ታዛቢዎችንም ከሃይማኖት አባቶችም፣ ከሀገር ሽማግሌዎችም፣ ከዩኒቨርሲቲ መምህራንም ጨምረን ታዛቢዎችንም እንደዚሁ በስም ዝርዝር ሁሉ ወይም የተቋምን ወይም የግለሰቦችን ስም እየጠቀስን አስገብተናል። ሚዲያን በተመለከተ ከኢትዮጵያ ሕዝብ የተሰወረ ምንም ነገር መኖር የለበትም። ለሕዝብ ግልጽ መሆን አለበት። እያንዳንዱ ኢቨንት፣ እያንዳንዱ የምናደርገው ውይይት ለህዝብ ግልጽ መሆን አለበት ብለን ለሚዲያ ክፍት እንዲሆን ሀሳብ አቅርበናል። አሁን በተወሰነ ደረጃ እዚህኛውም ላይ ቢሆን ለሚዲያ ክፍት ነው። ነገር ግን የተነሳው እዛ ነጥብ ምንድነው? ድርድር በባህሪው ሰጥቶ መቀበል ነው እና እያንዳንዱን ዲቴል አላስፈለገ በውይይት ተስማምተን ዝግ ልናደርገው እንችላለን። በተረፈ ግን ለሁሉም ክፍት ነው በሚል እሱን አቅርበናል። ስነ ስርዓቱን በተመለከተ አጀንዳ እንዴት ይቅረብ፣ በስንት ቀን ውስጥ ለአደራዳሪዎች ይቅረብ፣ እነሱ ውስጥ እንዴት አድርገው ተራይስቶት አምስት አጀንዳ ቢቀርብ አንደኛው መቼ ይሁን ሁለተኛው መቼ ይሁን ሶስተኛው መቼ ይሁን የሚለውን ለእነሱ ነፃነት ምስጣቸው እና እነሱ ያስቀምጡት ወይስ በእኛ ስምምነት ይሁን አንደኛው አጀንዳ ተወስኖ ወደ ተግባር ከገባ በኋላ ነው ወደ ሁለተኛው መከተል ያለብን የሚሉ እንደዚህ አይነት ከመሰረቱ ድርድር ለኢትዮጵያም ለዓለምም አዲስ አይደለም። የብዙ ሀገር ልምዶችን አይተናል። አንብበን ወደ ሀገራችን ተስተማጅ ለማድረግ ሞክረናል። እሱን ይዘን ቀርበናል። ግን ከልብ አለመሆኑን የምታየው ብዙ የአለም አቀፍ ልምዶች ባሉበት ሀገር ልክ እኛ ጋር አዲስ አስመስሎ ማቅረብ ይፈለጋል በገዢው ቡድን በኩልና እነዚህን ካስገባን በኋላ ያቀረብናቸው ታዲያ አጭበርባሪ ነው። በጣም ብዙ ጊዜ ህዝብን ፓርቲዎችን አታሏል። ስለዚህ ህዝቡ እምነት የለውም። በዚህ ድርድር ላይ በዚህ ድርድር ላይ እምነት እንዲያደርግ እንዲያሳድር ካስፈለገ እና ድርድሩ የተቃና እንዲሆኑ በዲሞክራሲያዊ ስርዓት ለመሸጋገር እውነት ታስቦ ከሆነ ቅድሚያ ሊወሰዱ የሚገባቸው እርምጃዎች ብለን እንደ አቋም አስቀምጠናል። ለመጀመሪያው የፖለቲካና የሕሊና እስረኞች እንዲፈቱ፣ ሁለተኛው የአስቸኳይ ጊዜ ዋጁ እንዲነሳና በዛ ምክንያት ይሄ ማሰልጠኛ እየተባለ የሚቀለድበት በረሃ ውስጥ ያሉ ሰዎች እንዲወጡ፣ ሶስተኛ፣ ደግሞ ለሁሉም ክፍት እንዲሆን። ለምሳሌ የታጠቁ አካላት እንገባለን ወደ ድርድሩ ካሉን ክፍት እንዲያደርግ አንገባም ያሉትም ምንም ማድረግ አይቻልም። ነገር ግን እንገባለን ወደ ድርድሩ እሚል አካል ካለ ግን በመሰረቱ አለ። በተለያየ እንደውም በሰላማዊ መንገድ የሚታገሉም ውጭ ሀገር ያሉ ትልልቅ ሰዎችም በተለያየ ኢንተርናሽናል ድርጅቶች የሰሩ እውቀት ያላቸው ሰዎችም እዚህ ድርድር ላይ የራሳችን አስተዋጽኦ እናድርግ ብለዋል፣ ተዘግቶባቸው ነው እንጂ። ስለዚህ እነዚህን ሶስት ጥያቄዎች አቅርበናል። እነዚህ ሳይፈጸሙ ወደ አጀንዳ መግባት ምንም ጥቅም የለውም። በተረፈ አፋኝ ህጎች አሉ፣ መስተካከል ያለባቸው ራሱ ምርጫ ቦርድ የገዢ ፓርቲ መጫወቻ ነው። ፍርድ ቤት መቀለጃ ነው፣ አሻንጉሊት ነው። ራሱ ህገ መንግስቱን ድረስ ፕሬዚዳንቱ እንዳለው ህገ መንግስቱ ድረስ መሻሻል ያለባቸው ህጎች፣ ተቋማት ከነመፍት መፍትሄ ሀሳቡ አዘጋጅተን፣ ምሁራንን አነጋግረን፣ ይዘን እንቀርባለን። በእኛ በኩል እዛ ስላልደረስን ነው ገና እንቀርባለን የምልህ በእኛ በኩል ግን ለእውነተኛ ሪፎርም ዝግጁ ከሆነ መንግስት ኛ በኩል በጣም ብዙ ዝግጅት ነው ያደረግነው፣ ለማለት ነው። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም ነው የማመሰግነው። በዚህ ሰሞን አስራ ዘጠኝ አባላት፣ አሁን በዚህ ሳምንት ብቻ አንድ የስራ ስልጣን አባል፣ ሁለት የምክር ቤት አባላት፣ አንድ የቀደሴ መኳን ካሳሁን የሚባል የወጣቶች ጉዳይ ኃላፊ ብስራት አቢ የሚባል የስራ ስልጣን አባልና ምክትል አደራጅ ጠቅላይ ተፈረደኝ የሚባል የምክር ቤት አባል ጨምሮ አስራ ዘጠኝ አባል በአንድ ሳምንት ውስጥ አስረውብናል እና ሌሎች እንዲፈቱ ስንጠይቅ፣ እንደውም ሌላ ተጨማሪ እየታሰረ ስራም እንዳንሰራ ከድርድሩም እንድንወጣ ራሱ መንግስት ግፊት እያደረገብን ነው የሚል መግለጫ ሰተ ነበር ባለፈው እና መንግስት ምንም ለሪፎርም ዝግጁ አለመሆኑን ነው የምናየው በዚህ። ሆኖም ለፓርቲ ለህዝብ የሚጠቅም ከሆነ በተቻለ መጠን ወደፊት ልንገፋው በእኛ በኩል ዝግጁ ነን። ይህንን ደግሞ ለእናንተም ያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድና በኤስቢኤስ በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።